ለኢትዮጵያ ብሔራዊ ምርጫ ቦርድ በቦርድ አባልነት የሚመረጡ ግለሰቦችን የሚመለምለው ኮሚቴ ትናንት ይፋ ባደረገው መሰረት የእጩ አባላቱ ጥቆማ እስከ የፊታችን ግንቦት 22 ቀን 2011 ዓ ም ድረስ ይዘልቃል። በተሻሻለው የብሔራዊ ምርጫ ቦርድ መልሶ ማቋቋሚያ ሕግ ከዚህ ቀደም ዘጠኝ የነበረው የቦርዱ አባላት ቁጥር ወደ አምስት ዝቅ እንዲል ተደርጓል። ከሲቪክ ማህበራት፣ ከሃይማኖት ተቋማት፣ ከታዋቂ ግለሰቦችና ከመሳሰሉት ተውጣቶ የተዋቀረው ኮሚቴ ነው። ለምርጫ ቦርድ አባልነት የታጩትን ሰብስቦ ለጠቅላይ ሚኒስትሩ የሚያቀርበው ይህ ከዚህ በፊት ያልተደረገ አዲስ አሰራር መሆኑን ለዶይቸ ቨለ ዲ ደብልዩ የገለጹት የብሔራዊ ምርጫ ቦርድ ኮሚኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽመልስ በጠቅላይ ሚኒስትሩ አቅራቢነት የተወካዮች ምክር ቤት እጩዎቹን እንደሚያጸድቅም አስረድተዋል። የምርጫ ቦርድ አባላትን የመምረጡ ስራ የብሔራዊ ምርጫ ቦርድ ኃላፊነት እንዳልሆነ የገለጹት ወይዘሪት ሶሊያና በአዲሱ ህግ መሰረት አዳዲስ የምርጫ ቦርድ አባላት መሾማቸው እስከ ዛሬ ውሳኔ ሳያገኙ ለቆዩ ጉዳዮች መልስ ያስገኛል ይላሉ። በአጠቃላይ ህጉ መውጣቱ ነበረ የአንደኛው ምርጫ ቦርድ ላይ ደረጋ የነበረው ለውጥ ማለት ነው። ሁለተኛ ለውጥ ደግሞ በዛ ማሻሻያ መሰረት አዳዲስ የቦርድ አባላትን መሾም ነው። ስለዚህ ሁለተኛው ደረጃ ላይ ነው ያለው ማለት ነው። ግን በአጠቃላይ ለምርጫ ቦርዱ ስራ አዳዲሶች የቦርድ አባላት መሾማቸው እስካሁን ያሉትን ሳይወሰኑ የቆዩትን የምርጫ ማካሄጃ ጊዜ፣ የተለያዩ የፖሊሲና የፖለቲካ ውሳኔዎች ሳይወሰኑ የቆዩት ያልተሟላ ቦርድ ስላለ ስለሆነ እሱን ለማድረግ በጣም ትልቅ ጥቅም ይኖረዋል። አሁን ስራ ላይ ባለው ህገ መንግስት መሰረት በኢትዮጵያ በሚቀጥለው አመት ምርጫ ይካሄዳል ተብሎ ይጠበቃል። አሁን ባለው ሁኔታ ምርጫ ለማካሄድ ያሉት ቀሪ ጊዜያት በቂ ናቸው ወይ ከሚለው ሌላ በፖለቲከኞች መካከል በህገ መንግስቱ ላይ እንኳ የጋራ መግባባት ገና እንዳልተደረሰ የፖለቲካ ተንታኞች ያመለክታሉ። የምርጫ ቦርድ አባላትን የመምረጥና የመሰየሙን ሂደት ጨምሮ ዝግጅቱ በራሱ ጊዜ የሚወስድ መሆኑን ያመለከቱት የኢትዮጵያ የውጭ ግንኙነት ስልታዊ ጥናት ተቋም ባልደረባ የሆኑት የፖለቲካ ተንታኝ አቶ አበበ አይነቴ፣ ያም ቢሆን እንኳ ምርጫው በተያያዘ ጊዜ ሰሌዳ መሰረት በመካሄዱ ላይ የጋራ መግባባት እንደሌለ ይናገራሉ። በአጠቃላይ በተለያዩ የፖለቲካ ኤሊቶች በተለይ በተፎካካሪ ፓርቲዎች በኩል ምርጫው መካሄድ የለበትም በተያዘለት ጊዜ ሰሌዳ መሰረት የሚልና ምርጫው መካሄድ አለበት የሚለው አስተሳሰብ ጎልቶ እየወጣ ያለበት መንግስት መንግስትን ጨምሮ ምርጫው መካሄድ አለበት የሚል አስተያየት ይሰማልና በዚህ ላይ የጋራ መግባባት አልተፈጠረምና እሱ ባልተፈጠረበት ሁኔታ የምርጫ ዝግጅት ሂደቱ ምን ሊሆን ይችላል የሚለውን ከወዲሁ ለማየት እና ለመገመት አስቸጋሪ ነው። ከአስራ ዘጠኝ ዘጠና ሰባት ዓመተ ምህረት ወዲህ ኢትዮጵያ ውስጥ የተካሄዱት ምርጫዎች ውጥረት የበረታባቸው እንደነበሩ ይታወሳል። አሁን ባለው የምርጫ ቦርድ ዝግጅትም ሆነ የመረጋጋት ሁኔታ ምርጫ ለማካሄድ አስፈላጊዎቹ ቅድመ ሁኔታዎች ተሟልተዋል ማለት ይቻል ይሆን? የፖለቲካ ተንታኙ ምርጫ ማካሄዱንም ሆነ አለማካሄዱን አስቸጋሪ ይሉታል። የምርጫ ዝግጅት ሂደት የሚባለው የመጀመሪያው በሀገሪቱ የሕግ የበላይነት የሚባለው ኮንሰፕት ትንሽ በተረጋጋ ፖለቲካዊ ሁኔታ ውስጥ የሚታሰብ ነገር ነው። የሕግ የበላይነት የሚባለው ነገር ትንሽ የቅንጦት ያህል አድርገን ብንወስድ እና የመጨረሻ የመንግስት ኃላፊነት የሚባለው ዜጎች ያለምንም ስጋት፣ ያለምንም ፍርሃት፣ ያለምንም መሸማቀቅ በነጻነት የመንቀሳቀስ መብታቸው ባልተከበረበት ሁኔታ ስለ ምርጫ ማሰብ አስቸጋሪ ነው የሚሆነው በአንድ መልኩ። በሌላ መልኩ ደግሞ በህገ መንግስቱ መሰረት ምርጫውን አለማካሄድ አገሪቱን ወደ ሌላ አይነት የፖለቲካ ህይወት ውስጥ ሊወስዳት ይችላል። ወይም ወደ አስቸኳይ ጊዜ አዋጅ ሊወስዳት ትችላል። ወይም አሁን ያለውን በየቦታው እየተነሳ ያለውን ስርዓት አልበኝነት እና በጎበዝ አለቃ አገሪቱን ለመምራት የሚደረገውን ጥረት የበለጠ ሊያወሳስበው ይችላል። እንዲህ ካለው ሁኔታ ለመውጣት ደግሞ ቢያንስ ከነ ድክመቱም ቢሆን ያለውን ህገ መንግስት መቀበልና በቀጣይ የሚመሰረተው መንግስት ሀገሪቱን በህግ እንዲመራ ማመቻቸት እንደሚገባም ሀሳባቸውን ሰጥተዋል። የጋራ መግባባት በሌለበት ግን፣ አሁን ላይ ስለ ምርጫ ማሰቡ በራሱ አስቸጋሪ እንደሚሆንም አመልክተዋል።